የኢትዮጵያና የኬንያ ድንበር ተሻጋሪ ከፍተኛ የመንግስት ባለስልጣናት ሰሞኑን በኢትዮጵያና ኬንያ ድንበር ግጭት ዙሪያ ሐዋሳ ከተማ ውስጥ ተሰብስቦ መክሯል። የምክክር መድረኩ በሁለቱ ሀገራት ድንበር አካባቢ የሚከሰቱ ግጭቶችን መፍታት ያስችላል የተባለውን የጋራ መርሃ ግብር በመቅረጽ ተጠናቋል። ዮናታን ዘብዲዮስ ከሐዋሳ ተጨማሪ አለው። ከዚህ በተጨማሪ በኢትዮጵያና በኬንያ ሞያሌ ላይ እንዲሁም ያለበት ቱርካና በደቡብ ኦሞ አካባቢ ያለውን ግጭት ለመከላከል በቀጠና ወከ ማህበረሰብ አንስቶ እስከ ብሔራዊ ድረስ የሚደረገውን ጥረት ማጠናከር፣ ባህላዊ የግጭት አፍታት ዘዴ ውጥተማ ድጋፍ ማድረግ፣ በድንበር አካባቢ ለሚኖሩ ጎሳዎች ድጋፍ ማቅረብ ና ድንበር ተሻጋሪ የሰላም ምክክር ተሳትፎና መረጃ ሊውጥ በውጥነት ማመቻቸት በድርግት መርሃ ግብሩ መካተቱን መግለጫው ያስረዳል። ከፍተኛ የመንግስት ባለስልጣናት ከሁለቱም ሀገራት እንዲሁም በሰላም ዙሪያ በአጋርነት የሚሰሩ ድርጅቶች ተወካዮች የተሳተፉበትን የሰላም ምክክር መድረክ የመሩት የኢትዮጵያ የሰላም ሚኒስትር ደታ አቶ ዜኖ ጀማል የኬንያ አገር አስተዳደር ሚኒስትር ተወካይ ዳይሬክተር ቱግና የኢጋድ ሲዋርን ዳይሬክተር ካሙሎ ሞቆ ናቸው። የሁለቱ ሀገራት ከፍተኛ የመንግስት ባለስልጣናትና የህዝብ ለህዝብ ድንበር ተሻጋሪ የሰላም ምክክር የተደረገው በዩኤስኤ ድጋፍ ነው። በኢትዮጵያ ና በኬንያ መካከል የተቀናጀ ድንበር ተሻጋሪ ዘላቂ ሰላም ማህበራዊና ኢኮኖሚያዊ ትራንስፎርሜሽን መርሃ ግብር የተጀመረው እንደ አውሮፓውያኑ አቆጣጠር በ2015 በወቅቱ የኢትዮጵያ ጠቅላይ ሚኒስትር በአቶ ኃይለማርያም ደሳለኝ ና በኬንያ ፕሬዚዳንት ኡሁሩ ኬንያታ ስምምነት መሆኑ ተነግሯል። ለአሜሪካ ድምጽ ራዲዮ ዮናታን ዘብሪዮስ አዋሳ።